ኤስ ቢ ኤስ ሬዲዮ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን ለበጎ ፈቃደኛ የእሳት አደጋ ተከላካዮች ክፍያ እንዲያደርጉ ከፓርቲያቸው ጫና እየደረሰባቸው ነው። ኢራን ውስጥ ለእስር የተዳረጉት የሜልበርን ዩኒቨርሲቲ መምህርት የረሃብ አድማ ጀመሩ፣ የሚሉት የምሽት ዜና ወዲያችን ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የበጎ ፈቃደኛ የእሳት አደጋ ተከላካዮች ክፍያ እንዲያገኙ ከቅንጅታቸው ጫና እየደረሰባቸው ነው። የቪክቶሪያ ናሽናልስ ምክር ቤት አባሉ ሚኒስትር ዳረን ቸስተር ያለ ክፍያ የበጎ ፈቃድ እሳት አደጋ ተከላካዮችን ምን ያህል ጊዜያት ማቆየት እንደሚሻል ጥያቄ አንስተዋል። ከሥራ ገበታቸው ላይ ለረጅም ጊዜ የሚነጠሉ በጎ ፈቃደኞች ያሉን የአነስተኛ ንግድ ሰዎች፣ ነጋዴዎች ወይም ተቀጣሪዎች ሊሆኑ ይችላሉ። የክፍለ አገር መንግሥት ተቀጣሪ የእሳት አደጋ ተከላካዮች ጎን ለጎን ሆነው ለሳምንታትና ወራት በመዝለቁ ጉዳይ ላይ መናገር ይገባናል ብለዋል። ጠቅላይ ሚኒስትር ስኮት ሞሪሰን የጋራ ብልጽግናው የመንግስት ሠራተኞች የደን ቃጠሎዎችን ለመከላከል ፈቃድ ሲወስዱ እስከ አራት ሳምንት የሚደርስ የክፍያ እረፍት እንደሚሰጣቸው አስታውቀዋል። ይሁንና የሌበሩ መሪ አንቶኒ አልበኒዚ ይህ በቂ አይደለም ብለዋል። የውጭ ጉዳይ ሚኒስትር ሜሪ ስፔን በኢራን እስር ቤት የሚገኙት አውስትራሊያዊቷ ዶክተር ካይሊ ጊልበርት ሞር ፍትሐዊና ሰብአዊ በሆነ መንገድ እንዲያዙ ጥሪ አቀረቡ። የሜልበርን ዩኒቨርሲቲ መምህርት የነበሩት ዶክተር ካይሊ ጊልበርት ሞርና ፋሪባ አዴልካ የረሃብ አድማ መጀመራቸውን አስታውቀዋል። የፈረንጆቹ የገና በዓል ዋዜማ ላይ የወጣው ደብዳቤ እንደሚገልጸው ከሆነ ሁለቱ እስረኛ ሴቶች ምግብና ውኋላ ለመቀበል እምቢ ማለታቸው ተገልጧል። ሴኔተር ፓይን የፌዴራል መንግሥቱ ዶክተር ግልበርት ሞርን ለማስለቀቅ ከኦክቶበር 2018 ጀምሮ ጥረት በማድረግ ላይ መሆኑን ተናግረዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን ለበጎ ፈቃደኛ የእሳት አደጋ ተከላካዮች ክፍያ እንዲያደርጉ ከፓርቲያቸው ጫና እየደረሰባቸው ነው፣ ኢራን ውስጥ ለእስር ሲዳረጉት የሜልበርን ዩኒቨርሲቲ መምህርት የራብ አድማ ጀመሩ የሚሉት የምሽት ዜና ዕወጃችን ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Tell us what you think. Like us on Facebook or follow us on Twitter.